ቡሩንዲ ውስጥ ለዘጠኝ ወራት ከዘለቀው የፖለቲካ ቀውስ ተከትሎ ስለሚደርሱ የከፉ የሰብአዊ መብት ረገጣዎች እየተሰሙ ያሉት ሪፖርቶች በጥልቅ ያሳሰቡት መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማርክ ቶነር ትናንት ማክሰኞ ባወጡት መግለጫ የቡሩንዲ መንግስት በቅርብ ጊዜያት ተፈጽመዋል የተባሉትን ወንጀሎች በነጻ አካል ምርመራ እንዲካሄድባቸው በአስቸኳይ ፈቃድ እንዲሰጥና ወንጀሉን የፈጸሙትንም በተጠያቂነት እንዲይዝ አሳስበዋል። የቡሩንዲ የጸጥታ ኃይሎች ዜጎችን አሰቃይተዋል፣ ካለፍርድ ሰው ይገላሉ፣ ሴቶችን በርብርብ ደፍረዋል፣ የጅምላ መቃብሮችም ተገኝተዋል የሚሉ በርካታ ሪፖርቶች እየወጡ ናቸው። በዚህም የተነሳ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ዛይድ ራአድ አልሁሴን እነዚህ አሳሳቢ ሁኔታዎችና የቀውሱ ብሔረሰባዊ አድማስ እየሰፋ መምጣቱ እጅግ አስጊ ደረጃ ላይ እንዳለ የሚያመለክት ነው በማለት ባለፈው አርብ ማስጠንቀቃቸው ይታወሳል። የአሜሪካ የውጭ ጉዳይ ሚኒስቴሩ ቃል አቀባይ አክለው የቡሩንዲ መንግስት ተፈጽመዋል የተባሉትን ወንጀሎች የአፍሪካ ህብረት የሰብአዊ መብት ታዛቢዎች በአስቸኳይ ያለምንም እንቅፋት ገብተው እንዲመረምሩ ፈቃድ ይስጥ ሲል ሲሉ ጠይቀዋል የአፍሪካ ህብረት ብጥብጡን ለማስቆም አምስት ሺህ ወታደሮች እንላክላችሁ ብሎ ባለፈው ወር ቢጠይቅ የቡሩንዲ መንግስት እምቢኝ ማለቱና ያለ ፈቃዴ የገቡ እንደሆን ጥቃት ያገኛቸዋል ሲል ማስጠንቀቁ ይታወሳል